ስፖርት በኢትዮጵያ የፕሪምየር ሊግ ጨዋታዎች በሳምንቱ መጨረሻ ላይ ተከናውኗል። የአምናው ባለ ድል ቅዱስ ጊዮርጊስ አርባ ምንጭን ሶስት ግብ አሸክሞ በዜሮ ሲሸኝ፣ ኢትዮጵያ ቡና ሶስት ግብ ተቆጥሮበት በዜሮ ወጥቷል። በሳምንቱ መገባደጃ ላይ ኢትዮጵያውያን አትሌቶች በሪችሞንድ የማራቶን ሩጫ ለድል በቅቷል። የፎርሙላ አንድ የመኪና አሽቅድምድም ትናንት ብራዚል ውስጥ ለሶስት ጊዜያት እየተቋረጠ ተጀምሯል። ለውድድሩ መቋረጥ ሰበቡ ደግሞ ለአሽከርካሪዎች እይታ መሰናክል የሆነው ከባድ ዝናብ ነበር። ጀርመናዊው አሽከርካሪ ኒኮ ሮዝበርግ አንድ ውድድር ቀርቶትም በብራዚሉ አሽቅድምድም የዘንድሮ አጠቃላይ ባለድል የመሆን እድሉ መክኗል። በአቡዳቢው ውድድር ግን ከብሪታንያው ተፎካካሪ የተሻለ እድል ይዞ ነው የሚገባው። አብራችሁን ቆዩም። የኢትዮጵያ ፕሪምየር ሊግ የመክፈቻ ጨዋታ ቅዳሜ ለት ጀምሮ እሁድም ተከናውኗል። በተለያዩ የአገሪቱ ክፍሎች በተካሄዱት ጨዋታዎች አዲስ አበባ ከተማ ሐዋሳን፣ ወላይታ ድቻ መከላከያን ሁለት ለዜሮ አሸንፏል። ሲዳማ ቡና ፋሲል ከነማን፣ አዳማ ከተማ ድሬዳዋ ከተማን፣ እንዲሁም ወልዲያ ኢትዮጵያ ንግድ ባንክን አንድ ለዜሮ ማሸነፍ ችሏል። ጅማ አባቡና ከኢትዮ ኤሌክትሪክ ጋር ያለምንም ግብ ተለያይቷል። ትናንት ደደቢት ኢትዮጵያ ቡናን አዲስ አበባ ስታዲየም ውስጥ ሶስት ለዜሮ አሸንፏል። ጨዋታውን ስታዲየም ተገኝቶ የተከታተለው የሃትሪክ ጋዜጣ ባለቤትና ዋና አዘጋጅ ኢሳቅ በላይ ውጤቱ ያልተጠበቀ መሆኑን ይናገራል። በመጀመሪያ አመሰግናለሁ ለተሰጠኝ እድል። እንግዲህ ትናንትና የተካሄደውን የደደቢትና የኢትዮጵያ ቡናን ጨዋታ በአካል ተገኝቼ የአዲስ አበባ ስታዲየም ተከታትያለሁ። በርካታ ቁጥር ተመልካች በስታዲየሙ ተገኝቶ ጨዋታውን ተከታትቷል። ያልተጠበቀ ውጤት የተመዘገበው ደደቢት በሰፋ ጎል ልዩነት በጌታነህ ጎል ሃትሪክ ሰርቶ ኢትዮጵያ ቡና ተሸንፏል። እንግዲህ ጨዋታውን ስታየው መጀመሪያ ላይ ጥሩ ፉክክር ነበረ። በኢትዮጵያ ቡና በኩልም የተሻለ እንቅስቃሴ ታይቷል። ደደቢትም ጋር የተሻለ ነገር ታይቷል። የጨዋታውን ውጤትና የጨዋታውን እንቅስቃሴ ሙሉ በሙሉ የቀየረ ክስተት የተፈጠረው በግምት ወደ ሀያ አምስት ሰላሳ ደቂቃ በሚሆንበት አካባቢ ላይ የኢትዮጵያ ቡና ግብ ጠባቂ ከጎሉ ውጭ ወጥቶ በእጁ ኳሶ መንካቱ በቀጥታ ቀይ ካርድ ከመሄዳ በመወገዱ የተሰጠውን ቅጣት ምት ጌታነህ መጥቶ በማስቆጠሩ የጨዋታው ሚዛን ወደ ደደቢት አድርቶ ጌታነህ ባስቆጠራቸው ሁለት ተከታታይ ጎሎች ሶስት ለባዶ ሰዱ ደደቢት ያሸነፍበት ሁኔታ ነው የተፈጠረው። በጫዋታ ላይ እንደተመለከት ነው ደደቢት ጠንካራ ቡድን ገንብተው ነው የመጡትና ከፊትም ከኋላም መሀል ላይም በጣም የተደራጀ ቡድን ነው ገንብተው የመጡት። ምናልባት በዚህ አቋማቸው ከቀጠሉና ይህንኑ አቋማቸው ማያዥ ከሆነ ቀደም ሲል ለዋንጫ የሚገመታሉ፣ ከዚያ በተሻለ ለዋንጫው ከፍተኛውን ግምት የሚወስድበት ሁኔታ ነው ያለው። በውድድሩ ወቅት የተፈጠሩ ነገሮች እንዳሉ ይሰማል። በተመልካቾች በኩል ምን ነበረ? ከስፖርታዊ ጨዋነት ጋር በተያያዘ እንደዚህ የጎላ ነገር የተፈጠረ ነገር ባይኖርም የመጠነኛ እንትኖች ነበሩ፣ ግን ያን ያህል የሚጋነን ነገር አይደለም። ፌዴሬሽኑም ከውድድሩ በፊት ስፖርታዊ ጨዋነትን በተመለከተ የተለያዩ ቅስቀሳዎችን አድርጓል። በሜዳ ላይም የተለያዩ ባነሮችን በመስቀል ስፖርታዊ ጨዋነትን የሚሰብኩ ጽሑፎች ሜዳ ላይ የተሰቀሉበት ሁኔታ ነው የነበረው። በአደጋገፍ ስነ ስርዓቱን በኩል ኢትዮጵያ ቡናዎችም ጋር ደደቤቶችም ጋር የነበረው ነገር መልካም ነው ማለት የሚቻልበት ሁኔታ ነው ያለው። ኢትዮጵያ ቡናዎችም ውጤቱን በጸጋ የተቀበሉበት ሁኔታ ነው ያለው። ምክንያቱም ለውጤቱ መቀየር ምክንያት የሆኑትን ችግሮች የተረዱበት ሁኔታ እንዳለና ደደቤትም በአሳማኝ ሁኔታ ያሸነፈበት ሁኔታ ስላለ ውጤቱን በጸጋ ስለተቀበሉ ያና ጎላ የተፈጠረ ነገር የታየ ነገር የለም። ጥሩ ትንሽ የተወሰነ ግጭት ነበር። መሀል ላይ ፖሊስ ተቆጣጠረው የሚባል ነገር ስላየው ስለነበረ እንግዲህ ምናልባት ከሜዳ ውጭ ጨዋታው ከተጠናቀቀ በኋላ በሌላ ወገን ተፈጥሮ ከሆነ እኔ አላውቅም። እኔ በክብር ትሪቡን አካባቢ እኛ በነበርንበት አካባቢ ጨዋታውን ጨርሰን የወጣንበት ሁኔታ ነው ያለው እና ምናልባት የተፈጠሩ ነገሮች ይኖሩ ይሆናል አላውቅም ነው። እኔ ግን የተመለከትኩት ነገር የለም። እንግዲያውስ እዛው ስቴዲየም ውስጥ ነው እኔ ያነበብኩት። ሜዳ ውስጥ መለከተ ምንም የተፈጠረ ነገር የለም። በዳፍ በኩል ነው ምናልባት የቅዳሜው ጨዋታም ሊሆን ይችላል። በዚህ በሰዓቱ ባለበት ዳፍትራኩ ባለበት አካባቢ ላይ የተወሰኑ እንትኖች ግርግሮች ታይተዋል። በቦታውና በቅርበት ስላልነበርኩኝ የችግሩን ምክንያት መረዳት አልቻልኩም። አጠቃላይ ግን ስትመለከተው አጀማመሩ ምን ይመስላል? የደጋፊው ሁኔታ፣ የሰው ብዛትስ እንዴት ነው? ስሜቱ አሁን ትናንትና የደደቢትና የኢትዮጵያ ቡና ጨዋታ ከክለቦቹ ስም እና ከክለቦቹ ውጤት አንጻር በጣም የሚጠበቅ ትልቅ ጨዋታ ነው። ከዛ አንጻር በርካታ ተመልካች እንደሚገኝ ትገምታለ። ትናንትና ግን ፍጹም ከሚጠበቀው በላይ ተመልካች የሞላበት ሁኔታ ነው ያለው። በተለይ የቡና ደጋፊዎች በብዛት ተገኝተው ቡድናቸውን የሚያበረታቱበት ሁኔታ ነው የተፈጠረው ና እንግዲህ እንደ ጅማሬው ስታየው አንድ ጨዋታ ከመሆኑ አንጻር በርካታ ተመልካች ደም ተገኝቶ ተከታትሎታል ብለህ መናገር ትችላለህ። የስፖርት ጋዜጠኛው ይስሐቅ በላይ በስታዲየም ውስጥ ተመልካቾች ቡድናቸውን ሲደግፉም ሆነ ተጫዋቾች በሜዳ ውስጥ እንቅስቃሴ ሲያደርጉ ለስፖርታዊ ጨዋነት መደፍረስ በማይዳርግ መልኩ መሆን እንዳለበት ጠቁሟል። የቅዳሜውን የመክፈቻ ጨዋታ እንደተከታተለ የገለጠው ሌላኛው የስፖርት ጋዜጠኛ መርሻ ወልዴ በኤፍኤም 96.3 ፕላኔት ስፖርት የሬዲዮ ፕሮግራም አዘጋጅና አቅራቢ ነው። ቅዱስ ጊዮርጊስ ጊዮርጊስ አርባ ምንጭን 3 ለ ዜሮ ያሸነፈበት ጨዋታ በሁለቱም ቡድኖች በኩል ለተመልካች ሳቢ እንዳልነበር ጠቅሷል። ቅዱስ ጊዮርጊስ እንግዲህ ለድል እንዲበቃ እንዲያስቻለው ዋነኛው ጉዳይ የአርባ ምንጭ ከተማ በመስመር በኩል ስኬታማ እንቅስቃሴ ያሳዩ ነበረ። ከዚህ ቀደም በእንዳለ ከበደ እና በዚሁም በታደለ መንገሻ ታደለ በመሀልም ስፍራ የሚጫወት ተጫዋች ነው። የዕለቱን የመስመር ስፍራ ሊዘጉባቸው በመቻላቸው ቅዱስ ጊዮርጊስ ለአሸናፊነት አብቅቶታል። በጨዋታው እንግዲህ የቅዱስ ጊዮርጊሱ አዳነ ግርማ ለክለቡ ለበርካታ ዓመታት በቋሚ ተሰላፊነት ነበረ ሲጫወት የምናውቀው በመክፈቻው ጨዋታ ላይ ግን ከተጠባባቂ ወንበር ላይ ተነስቶ ነበረ ግጥመውን የጀመረው በገባበትም ሰዓት ለቡድኑ ሶስተኛውን ጎል ማስቆጠር የቻለበት አጋጣሚ ታይቷል። ቅዱስ ጊዮርጊስ እንግዲህ ይህንን ጨዋታ በማሸነፉ በአለፈው ሳምንት በአዲስ አበባ ሲቲ ካፕ በኤሌክትሪክ ተሸንፈው ዋንጫ በማጣት ያስከፏቸውን ደጋፊዎቻቸውን ሊያስደስቱ የቻሉበት ሁኔታ ተመልክቷል። እንደ እግር ኳስ ግን ሲታይ ብዙ መስራት ይጠበቅባቸዋል። ሁለቱም ክለቦች የተመልካችን የኳስ ስሜት ማርካት ይጠበቅባቸዋል ተብሎ ነው የሚጠበቀው። የሊጉ ውድድር ተመልካች ሊኖረው የሚችለው ጥሩ የሜዳ ላይ እንቅስቃሴ ሲታይ ነው እና በዚህ በኩል በቀጣይነት ቢሰሩ ይገባል። ቅዱስ ጊዮርጊስም ሆነ አርባ ምንጭ የፕሪምየር ሊግ መክፈቻ ጨዋታ ከማድረጋቸው በፊት በደቡብና በአዲስ አበባ የከተማ ዋንጫ ውድድሮች ተሳትፎ አድርገው ተሸናፊ እንደነበሩ ጋዜጠኛ መርሻ ወልዴ ገልጧል። ቅዱስ ጊዮርጊስ በኢትዮ ኤሌክትሪክ እንዲሁም አርባ ምንጭ ከተማ ደግሞ በሲዳማ ቡና ነበር የተሸነፉት። እንግዲህ ለአስራ ዘጠኝ አመታት እየተከናወነ የፕሪሚየር ሊግ የመክፈቻ ጨዋታ ነው። በሁለቱ ቡድኖች መካከል በተደረገው ጨዋታ ቅዱስ ጎርጊስ ሶስት ለዜሮ በሆነ ውጤት ነው ያሸነፈው። ክስተት ከሚባሉት ጉዳዮች መካከል ከወጣት ቡድኑ ባለፈው አመት ያደገው አቡበከር ሳኒ የተባለው የቅዱስ ጎርጊስ ወጣት ቡድን ተጫዋች ወጣት ተጫዋች በጨዋታው በተጀመረ ሰላሳ አንደኛው ሰከንድ ላይ ያስቆጠረው ፈጣን ግብ፣ እሱ እንግዲህ በክስተት ደረጃ የሚነገር ነው። ሌላው ሁለቱ ቡድኖች ባደረጉት ጨዋታ ቅዱስ ጊዮርጊስ ተጋጣሚውን ሶስት ለዜሮ ያሸንፍ እንጂ በእንቅስቃሴ በኩል የሁለቱም ቡድኖች ጨዋታ የተመልካችን ስሜት የሳብ አልነበረም። ነገር ግን በእለቱ የሁለቱም ቡድን በርካታ ደጋፊዎቻቸው በአዲስ አበባ ስታዲየም ተገኝተው ሲያበረታቷቸው ነበረ። በዕለቱ ጨዋታ ዓለም አቀፍ ዳኛ ኃይለ ኢየሱስ ባዘዘው ጨዋታውን በሚገባ ተቆጣጥረው እንደዳኙ ጨዋታውን በስታዲየም የተከታተለው የስፖርት ጋዜጠኛው መርሻ ተናግሯል። በሳምንቱ ማሳረጊያ ኢትዮጵያውያን አትሌቶች በሪችሞንድ ማራቶን ሩጫ በወንድም በሴትም አሸናፊ መሆናቸው ተዘግቧል። በ39ኛው የሪችሞንድ ማራቶን ሩጫ በወንዶች አንደኛ ወጣው ዳዲ በየነ ውድድሩን ያጠናቀቀበት ጊዜ 2 ሰዓት ከ19 ደቂቃ ከ36 ሰከንድ ነው። ብዙወርቅ ጌታነህ 2 ሰዓት ከ37 ደቂቃ ከ51 ሰከንድ በማጠናቀቅ በሴቶች ፉክክር ድሉን በእጁ አስገብታለች። የግማሽ ማራቶን የወንዶች ውድድርንም ያሸነፈው ኢትዮጵያዊው ግርማ ገብሬ ነው። በተመሳሳይ ርቀት የሴቶች ውድድር አሸናፊዋ ኬንያዊቷ ዮዋና አያባይ ናት። በውድድሩ ላይ ወደ 17,000 ያህል ሰው እንደተሳተፈ ተገምቷል። ትናንት ብራዚል ውስጥ በተከናወነው የመኪና አሽቅድምድም የዘንድሮ ውድድር ፍጻሜ ባለ ድል ይሆናል ተብሎ የተገመተው ጀርመናዊው አሽከርካሪ ሳይቀናው ቀርቷል። ከሁለት ሳምንት በፊት የሚካሄደው የአቡዳቢ ፉክክር ድሉ ለጀርመናዊው አሊያም ለብሪታንያው ተወዳዳሪ መሆኑ ይለይለታል። ኒኮ ሮዝበርግ በብራዚል ውስጥ ቅድምድም 12 ነጥብ ያገኘ ሲሆን ዋነኛ ተፎካካሪው ሌዊስ ሃሚልተን ለአንደኛ ደረጃ የሚሰጠውን 25 ነጥብ ሰብስቧል። እንዲያም ሆኖ ግን በአጠቃላይ ነጥብ ኒኮሮስበርግ ከሌዊስ ከሉዊስ ሃሚልተን በ12 ይበልጣል። የዛሬ 15 ቀን አቡዳቢ ውስጥ በሚከናወነው ውድድር ጀርመናዊው ኒኮሮስበርግ የዘንድሮ የፍጻሜ ባለድል ለመሆን ሶስተኛ መውጣት ብቻ ነው የሚጠበቅበት። የብሪታንያው ሌዊስ ሃሚልተን በአንደኛነት እንኳን ቢጨርስ የዘንድሮ አጠቃላይ አሸናፊ ለመሆን የመርሴዲስ አሽከርካሪው የቡድኑ አባል አራተኛና ከዛ በታች እንዲወጣ መጸለይ ይኖርበታል። ምናልባት የተሽከርካሪ ቴክኒክ ብልሽት ኒኮሮዝበርግ ላይ ተጽዕኖ የሚፈጥር ከሆነ እድል ፊቷን ወደ ሌዊስ ሃሚልተን ታዞር ይሆናል። እንደ ጀርመናዊው የመርሴዲስ አሽከርካሪ ኒኮ ሮዝበርግ አያያዝ ግን ያ የሚሆን አይመስልም። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተ ጋፍቶ ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።